ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል እዚህ ያሳለፍኩት በዓል ትዝ ይለኛልና በጣም ደስተኛ ነበርኩኝ። ያው የለመድኩት ከቤተሰቦቼ ጋር ነው የማሳለፍ በዓልን እና ከዛ እዚህ ያሳለፍኩ የነበረው በዓል ግን እውነቱን ለመናገር ደስተኛ አልነበርኩም። ኢትዮጵያ በተለያዩ ስፍራዎች በተፈጠሩ ግጭቶች ምክንያት መንገዶች መዘጋታቸውን ተከትለው በርካቶች ከቤተሰቦቻቸው ጋር ተገናኝተው በዓላትን ለማክበር መቸገራቸው ተሰምቷል። የተወሰኑትን ወጣቶች ሀሳብ በምሽቱ እናሰማችኋለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩ ይመራለሁ። ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በተፈጠሩ ግጭቶች ምክንያት መንገዶች መዘጋታቸውን፣ የመጓጓዣ አገልግሎት መስተጓጎሉን ተከትለው በርካቶች ከቤተሰቦቻቸው ጋር ተገናኝተው በዓላትን ለማክበር መቸገራቸውን ተሰምተዋል። አስቴር ምስጋናው በተለይ በአማራ ክልል ባለው አለመረጋጋት ምክንያት በዓልን ተነጣጥለው ለማክበር የተገደዱ ወጣቶችና ወላጆችን አነጋግራለች። በመቀጠል ይቀርባል። በአዲስ አበባ ከተማ የምትኖረው የኮሌጅ ተማሪ ዞማ ሉሌ ለወትሮ በዓላትን የምታሳልፈው በአማራ ክልል ምስራቅ ጎጃም ዞን አማኑኤል ከተማ ከሚኖሩ ቤተሰቦቿ ጋር ነበር። ዘንድሮ ግን በተለይ እሷ የምትጓዝበትና ዋና ከተማዋን አዲስ አበባን ከጎጃም ጋር የሚያገናኘው መንገድ በጸጥታ ችግር ምክንያት በመዘጋቱ የተለመደውን ጉዞ ማድረግ አለመቻሏን ትናገራለች። አዲስ አመትም በጣም ፈልጌ የነበረ መሄድ፣ ግን የነበረው ሁኔታ እንደሄድ አላደረገኝም። ከዚህ በፊት እንደነገርኩሽ ሶስቱን በዓላት ሞሮ ሂድ ነበረ። እዚህ ያሳለፍኩት በዓል ትዝ አይለኝ፣ እና በጣም ደስተኛ ነበርኩኝ። ያው የለመድኩት ከቤተሰቦቼ ጋር ነው ማሳለፍ በዓል እና ከዛ እዚህ ያሳለፍኩ የነበረው በዓል ግን እውነቱ ለመናገር ደስተኛ ነበርኩ። እንግዲህ እግዚአብሔር ከፈቀደ ሰላም ሲሆን ይሄዳል። ከቤተሰቦቿ ጋር ለመገናኘት ሌሎች አማራጮችን አስባ እንደምታውቅ የገለጸችው ዞማ፣ ያ ግን ከአቅሟ በላይ እንደሆነ አስረድታለች። ከዚህ በፊት የነበረው በትራንስፖርት ነው ትራንስፖርት ንግንዝ በባስ ነበር የምንሄደው። ጥሩ ነበር። እሱ በስኩል ብሱ ነበር የሚሄደው በፕሌን ልሄድ ብል ደግሞ ብሩ ትንሽ እንትን ይላል። ከዛ ደግሞ ሂጄ እኔ የደብረ ማርቆስ ነው እንደነገርኩ የምኖረው ባህር ባህርዳር ሂጄ በፕሌን ለመመለስ ከዚህ ማርቆስ የሚሄድበትን ያክል ነው እንትን ርቀቱ ማለት ነው። በዛ ምክንያት አላስፈላጊ የሆነ ወጪ ነው የማወጣው። ሌላዋ ወጣትም ሰላማዊት የማነም ዋና ዋና የሚባሉ በዓላትን በምስራቅ ጎጃም ዞን ደብረ ማርቆስ ከተማ ከሚገኙ ቤተሰቦች ጋር ታሳልፍ እንደነበር ገልጻለች። በአማራ ክልል ግጭት ከተቀሰቀሰበት ካለፈው ዓመት መጨረሻ አንስቶ ግን ወደ ትውልድ አካባቢዋ መጓዝ እንዳልቻለች ትናገራለች። ባህልን ከቤተሰብ ጋር ነበር የማከብረው። ዘንድሮ ያው በሰላም እጦት ምክንያት፣ መንገድም ትራንስፖርት ባለመኖር ምክንያት እዚህ ነው የማከብረው። እዚሁ አዲስ አበባ ነው፣ እዚህ ነው የማከብረው። ከዚህ በፊት ያው ቤተሰብ ጋር ነበር የምናከብረው አሁን ግን ትራንስፖርትም ስለሌለ የዛ አካባቢ ሰላም ስለሌለ ጥሩ ስላልሆነ እዚህ ነው የምንከብረው። ከነሐሴ 2015 ዓ ም ጀምሮ በመንግስት ኃይሎችና በፋኖ ቡድን ታጣቂዎች መካከል እየተካሄደ ያለው ግጭት ህብረተሰቡ ለሚፈልጋቸው የተለያዩ አገልግሎቶች መቋረጥ ምክንያት ሲሆን መቆየቱን ነዋሪዎችና የሰብአዊ መብት ድርጅቶች ጠቅሰዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው ጥቅምት መጨረሻ በወጣው ሪፖርት በአማራ ክልል አንዳንድ አካባቢዎች ተግባራዊ በተደረገው የእንቅስቃሴ ገደብና የሰዓት እላፊ እንዲሁም በጸጥታ መደፍረስ የተለያዩ ወረዳዎችን የሚያገናኙ የመንገድ መጓጓዣዎች በመቋረጣቸው አሊያም ውስን በመሆናቸው ምክንያት የንግድና ማህበራዊ እንቅስቃሴዎች ላይ ተጽዕኖ መፍጠሩን አመልክቷል። ይህም ነዋሪዎችን ለአቅርቦት እጥረትና ለዋጋ ንረት እንዲሁም ለተያያዥ ችግሮች ማጋለጡን ጠቅሰዋል። በአዲስ አበባ የሚገኙ የክልሉ ተወላጆች ደግሞ በተለይ በጎጃም መስመር በመኪና ለመጓዝ እየተቸገርን ነው ይላሉ። ጎንደር አካባቢ ይኖሩ እንደነበር የገለጹት እና ካለፈው ዓመት መጨረሻ ጀምሮ በክልሉ በቀጠለው ግጭት ምክንያት አራት ልጆቻቸውን ይዘው ወደ አዲስ አበባ እንደመጡ የሚናገሩት ወይዘሮም በመንገድ መዘጋት ምክንያት ወደ አካባቢው ለመመለስ እና በዓልን እንደለመዱት ከዘመዶቻቸው ጋር ለማሳለፍ እንዳልቻሉ ያስረዳሉ። ወደ አዲስ አበባ የመጣሁት መስከረም ወር ላይ ነው። ልጆችንና ና ከባለቤቴ ጋር ሁነን የመጣ ነው። ሀገር ቤት እያለሁ በዓል ምናምን እንደዚህ ሁሌ ከቤተሰብ ጋር አንድ ላይ ሰብሰብ ብለን ነበር የምናከብረው። አሁን ግን በጸጥታ ምክንያት ወደ አዲስ አበባ መኖር ከጀመርኩ በኋላ መልሳለሁ ብዬ አስቤ ነበረ፣ ግን እንደ አጋጣሚ የሰላም ሁኔታ አሁንም ስላልተረጋጋ ሊሄድ አልቻልኩም። ለበዓልም ሄዳለሁ ብዬ አስቤ ነበረ፣ እሱም አልተሳከም። የጸጽተ ሁኔታ አስተማማኝ አይደለም የሚል መረጃ ስላለ መንገድ አልተከፈተም ነው የሚባለው። በፕሌን ምናምን ለመሄድም ትንሽ ይከብደኛል ከኢኮኖሚ አንፃር። የአማራ ክልል መንግሥት በቅርቡ ባወጣው መግለጫ መጪዎቹን የገናና የጥምቀት በዓላትን ለማክበር ከተለያዩ የሀገሪቱ አካባቢዎች ወደ አማራ ክልል ለሚመጡ የክልሉ ተወላጆች የየብስ ትራንስፖርት ሙሉ ለሙሉ ለማስጀመር ሰፊ ስራ እየሰራ መሆኑን አስታውቋል። እንቅስቃሴው በምን ደረጃ ላይ እንደሚገኝ ግን እስካሁን የወጣ መረጃ የለም። የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ትራንስፖርት ማህበር ፕሬዚዳንት አቶ ብርሃኑ ዘሩ በተለይ በጎጃም መስመር አገልግሎት አለመጀመሩን አረጋግጠዋል። እየወጡ ነው። ከዚህ ከላምበረት መናኸሪያ ተሽከርካሪ ይወጣል እና ከዚህ ከካሊቲ ተሽከርካሪዎች እየወጡ ነው። ከአዲስ አበባው መናኸሪያ ከመርካቶም እየወጡ ነው ያለው። ነገር ግን ያው በዚህ በጎጃሙ መንገድ ላይ ማለት በዚህ በሰሜኑ ወደ ጎጃም ጎንደር የሚያስኬደው ላይ ከአዲስ አበባ በቀጥታ ኦፊሻሊ የሰጥታ ሁኔታ ክሊር ሆኗል እና ጀምሮ የሚል ነገር ስለሌለ እዛ ላይ ትራንስፖርት እየሰጠን አደለም። ዋና ከተማዋን አዲስ አበባን ከክልሉ ከሚያገናኙ መንገዶች አንዱ የሆነውን የጎጃም መስመር በተመለከተ ከአማራ ክልል መንግስት የስራ ኃላፊዎች ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ አስቴር ምስጋናው። አስቴርን አመሰግናለሁ። በቅርቡ ይፋ የተደረገ አንድ አዲስ ጥናት ቀጣሪዎች እድሜያቸው በሃያዎች ውስጥ የሚገኙና በተለምዶ ጄንዚ ተብለው የሚታወቁትን የቅርብ ጊዜ ተመራቂዎች ለመቅጠር ፈቃደኛ ለመሆናቸውን ይፋ አድርጓል። ይህን የተመለከተውን ዘገባ ደግሞ ኤደን ገረሞ ታሰማናለች። በቅርቡ ከ800 በላይ ስራ አስኪያጆች እና ዳይሬክተሮች ላይ ዩናይትድ ስቴትስ በተደረገ አንድ ጥናት ቀጣሪዎች በተለምዶ ጄንዚ በመባል የሚታወቁትንና በጎርጎሮሳውያኑ 1990ዎቹ ማብቂያ ላይ እና በ2000 ዓ ም መጀመሪያ ላይ የተወለዱ ልጆችን ለመቅጠር ፈቃደኛ አለመሆናቸውን አስታውቋል። በታህሳስ 2023 ይፋ የሆነው ይህ ጥናት 800 የዩናይትድ ስቴትስ ዳይሬክተሮች እና ዋና ስራ አስፈጻሚዎች ላይ የተካሄደ ሲሆን ጥናቱ ከ10 ስራ አስኪያጆች መካከል አራቱ በዚህ የዕድሜ ክልል ውስጥ ያሉ ወጣቶችን ከቅጥር እንደሚያገላቸው አመላክቷል። ከአምስት ቀጣሪዎች መካከል አንዱ ደግሞ የ ቃለ መጠየቃቸው ቀን እነዚሁ ወጣቶች ከወላጅ ጋር ነው የመጡት ብለዋል። ሀያ አንድ በመቶ የሚሆኑት ቀጣሪዎች ወጣቶቹ በርቀት በሚኖራቸው የቃለ መጠየቅ ወቅት ካሜራቸውን ከፍተው ማንነታቸውና ያሉበት ሁኔታ እንዲታይ አለመፍቀዳቸውንም ተናግረዋል። ቀጣሪዎቹ በተጨማሪም በአካል የመጡት ወጣቶች በቀጥታ የሰው አይን እያዩ ለማውራት የማይደፍሩ፣ አለባበሳቸውም ሆነ ንግግራቸው ስርዓት አልባ ሆኖ እንዳገኙት አስታውቀዋል። የዚህ ጥናት ውጤት እንዳላስገረማቸው የተናገሩት ደግሞ በዋሽንግተን ዲሲ አካባቢ የቅርብ ጊዜ ተመራቂዎችን በአካውንቲንግ እና ቴክኖሎጂ ስራ እንዲያገኙ የሚያሰለጥኑት ማይክል ኮነር ናቸው። ያው ዋናው ነገር ቁም ነገረኝነት የጎደለ ይመስላል። ዝም ብለው በፈሰሰበት የሚነጉዱት ወይንስ ስራውን ይፈልጉታል? ኮነር በቨርቹዋል ወይም በርቀት በኮምፒውተሮች በሚደረጉ ቃለመጠየቆች ወቅት ካሜራ ለማብራት ፈቃደኛ ያልሆነ አመልካች ገጥሟቸው አያውቅም። ነገር ግን ተጠያቂዎቹ ለፕሮፌሽናል ስራ ተስማሚ ባልሆኑ እንደ ገበያ ማዕከል ባሉ ስፍራዎች እየተጓዙ ቃለ መጠየቁ እንዲደረግ መጋበዛቸው ግን ያጋጠማቸው ነገር ነው። ልክ እንደ ኮነር ሁሉ በኒውዮርክ ኢታካ ኮሌጅ የሰልታዊ ተግባቡት መምህርት የሆኑት ፕሮፌሰር ዳያን ጋይስኪ የኮቪድ-19 ወረርሽኝ የቅርብ ጊዜ የዩኒቨርሲቲ ተመራቂዎችን እድገትና ብስለት ላይ ተጽዕኖ ያሳድራል ይላሉ። አስራ ሁለተኛ ክፍል ሲጨርሱ ሁሉም ነገር ተተራምሶ ነበር። መደበኛ የሆነ የመረቃ ስነ ስርዓት፣ የወጣቶች የመሰነባበቻ ድግስ ወይም ፕሮም ና እነዚህን የመሳሰሉ ነገሮች አልነበሯቸውም። ፕሮፌሰር ዳያን አክለውም የዚህ ውጤት ተማሪዎቹ የስራውን አለም ሲቀላቀሉ በራስ መተማመናቸው እንዲወርድ አድርጓል ይላሉ። ዩኒቨርሲቲ መግባት የሚያጎናጽፏቸው ከመማሪያ ክፍሎች ውጭ፣ ይላሉ፣ ተሞክሮች፣ ዝግጁ መሆንን፣ በማህበረሰብ ውስጥ ያሉ መርሃ ግብሮች ላይ ተሳትፎ ማድረግን፣ ለስራ ልምድ መውጣትን የመሳሰሉ ነገሮች በሙሉ አልነበሯቸውም። በጥናቱ ላይ የተሳተፉት 38 በመቶ የሚሆኑት ቀጣሪዎች የቅርብ ጊዜ ተመራቂዎችን ከመቅጠር ይልቅ ተለቅ ያሉትን ለመቅጠር እንደሚመርጧል አስታውቀዋል። ይህም ብቻ ሳይሆን ተለቅላሉት ሰራተኞች ጥቅማ ጥቅሞችንና ከርቀት ሆኖ የመስራት ሁኔታ ለማመቻቸት ፈቃደኛ ናቸው። ግማሽ በግማሽ የሚሆኑት ቀጣሪዎች ደግሞ የቅርብ ጊዜ ተመራቂ የሆኑት እድሜያቸው እስከ 25ና 27 የሚደርሱ ወጣቶችን ቢያንስ አንድ ጊዜ ከስራ ማባረራቸውን ተናግረዋል። 63 በመቶ የሚሆኑት ቀጣሪዎችም የቅርብ ጊዜ ተመራቂዎች የስራ ጫናን የመቀበል አቅም የላቸውም ያሉ ሲሆን፣ ሌሎች 61 ከመቶ የሚሆኑት ደግሞ አብዛኞቹ ለስራ አርፍዶ ይመጣሉ ይችላሉ ብለዋል። በተጨማሪም 59 በመቶ የሚሆኑት ቀጣሪዎች እነዚህ ወጣቶች የታዘዙትን ስራዎች በጊዜ እንደማያስረክቡ የተናገሩ ሲሆን በተመሳሳይ 53 ከመቶ የሚሆኑት ቀጣሪዎችም እነዚህ ወጣቶች ለስብሰባ ሳይቀር አርፍዶ ይመጣሉ ይላሉ። ኮነር ታዲያ ይሄ ሁኔታ የቅርብ ጊዜ ተመራቂዎች ላይ ተባብሶ ታየ እንጂ ጉዳዩ ቀደም ብሎ የጀመረ ነው ይላሉ ቢሮ የሚገቡ ቢሆን ኑሮ የስራ ጫናውን የሚቋቋሙበት የተሻለ እድል ነበራቸው። እነዚህ ልጆች በስራው አለም ውስጥ እንዴት ማደግ እንደሚቻል አሰልጣኝ ያሻቸዋል። በአንጻሩ ፕሮፌሰር ዳያን በኮሌጅ ተማሪዎች ዘንድ የአይምሮ ጤና እክል አይሎ መጨመሩን የተናገሩ ሲሆን በዚህም የተነሳ የኮሌጅ መምህራን በተማሪዎች ክፍል የመግባት ሁኔታ ላይ ያላቸውን ቁጥጥር ማለዘባቸውን፣ እንዲሁም ደግሞ የቤት ስራ የሚያስረክቡበት ጊዜ ላይም ነጻነት መስጠታቸውን ይናገራሉ። አሁን ላይ ቀጣሪዎች እያነሱት ያለውና የተቀየ ነገር ያለው የጭንቀት መጠንና የአይምሮ ጤና ተግዳሮቶች ናቸው። ከሆነ ታዲያ እነዚህ ወጣቶች ሁኔታዎች ቀለል እንዲልላቸው እየተመቻቸው ነው ይላሉ። ለአንዳንድ ቀጣሪዎች ነገሮችን ቀለል አድርገው ለመቀበል በመሞከር ላይ ናቸው። በዚያ በኩል ትልቅ ልዩነት አይቻለሁ። የአእምሮ አቅመ ቢስነት ወይም ነገሮችን መቀበል አለመቻል ተቀብሎ ራስን መንከባከብን እውቅና መስጠት እንደማለት ነው። ምክንያቱም እነዚህ ልጆች እንዲያድጉ የተነገራቸው ይህንኑ ነው። የስራ ቅጥር አሰልጣኙ ኮነር ጄንዚ ተብለው የሚታወቀው የእድሜ ቡድን ላይ ያሉት የቅርብ ጊዜ ተመራቂ ወጣቶች ምንም እንኳን ለፕሮፌሽናል ስራ ቁርጠኝነት ያለማሳየት ሁኔታቸው ከወረርሽኙ በኋላ ቢያየልም እነዚህ ሁኔታዎች ግን ቀድሞም ቢሆን እየተለመዱ የነበሩ ነገር ናቸው ይላሉ። ውድቀት የሚያጋጥም ይመስላል። አንዳንዶቹ የቅርብ ጊዜ ምሩቃን በጣም እንክብካቤ የበዛባቸው ናቸው። እንደምታውቁት ዓለም ደግሞ በአብዛኛው ይቅርታ አታውቅም። ስለዚህ ሰዎች በጊዜ ይህን ነገር ከተረዱት ለወደፊት የሥራ ዘመናቸው መልካም የሚሆን ይመስለኛል። ኮነር አክለውም ወጣቶች ከሥራ ዕድገት ይልቅ የሚያሳስባቸው በሥራና በሕይወታቸው መካከል ያለው ሰዓት ነው ይላሉ። ይህንን ትውልድ በዋናነት የሚያሳስበው ነገር በትርፍ ጊዜ የሚደረግ ልምምድና በዚያው ዙሪያ እንደ አስፈላጊነቱ የሚለዋወጥ ሁኔታ ምቾት ነው። የወደፊት ሁኔታዎችን በተመለከተ በገንዘብ ሆነ በስራ ለማደግ ያላቸው ፍላጎት ዝቅተኛ ነው። በቃ ሁሌም የዛሬን ለመኖር የሚፈልጉ ነው የሚመስለው። በዚህ ጥናት ላይ ከተሳተፉ ስምንት መቶ የሚሆኑ ስራ አስኪያጆችና ዋና ስራ አስፈጻሚዎች ውስጥ ግማሽ ያህሉ ጄንዚ በሚባለው የእድሜ ክልል ውስጥ ያሉ ተቀጣሪዎች ለስራው ያልተመጣጠነ ክፍያ ጠይቋል ያሉ ፕሮፌሰር ዳያን ግን ይህ የሚያሳየው ወጣቶቹ ከቀደመው ትውልድ በተሻለ ገንዘብ ላይ ያላቸው እውቀት መዳበሩን ነው ይላሉ ፕሮፌሰር ዳያን አያይዘውም እነዚህ ወጣቶች ገና በዩኒቨርሲቲዎችና ኮሌጆች ውስጥ ሳሉ ኮርፖሬሽኖች እጅግ ብዙ ስራን በትንሽ ወጪ እንደሚያሰሩ መስማታቸውንና ማወቃቸውን ይገልጻሉ እነዚህ ወጣቶችም ህልም የሚያደርጉት የተቀጣሪዎቹን ደሞዝ ሳይሆን የቢሊዮነር ቀጣሪዎቹን ገቢ መሆኑንም አክለው ተናግረዋል ለዶራ ማካወር ዘገባ አይደንገረመው ኤደንን አመሰግናለሁ። በመቀጠል በማህበራዊ መገናኛዎች ላይ ትኩረት እያገኘ የመጣውን ዳልሴት የሙዚቃ ባለሙያዎች ቡድንን እንተዋውቃለን። ቴዎድሮስ ነጋሽ መሳይ ለገሰና ካርሎ ኤርቶላ የዳልሴት ባንድ መስራቾች አባላቶች ናችሁ በአሜሪካ ድምፅ አድማጮችና ተመልካቾች ስም እንግዳይ ለመሆን ስለፈቀዳችሁ በእጅጉ አመሰግናሉ አስቀድሜ ከመጠሪያችሁን ጀምር ለየት ያለ መጠሪያ ነው ዳልሴት ምን ማለት ነው እንዴትስ ተቋቋማችሁ እንድትቋቋሙ ምክንያት የሆኗችሁ ጉዳዮች ምንድናቸው የሚለውን አንዳችሁ በመጀመሪያ ንገሩኝ። ዳልሴት የሚለው ስም እንግዲህ አሳይመንት ተሰጥቶን ነበረ ስም እንድናወጣ። በዛ መሀል ያው ዳልሴት የሚለውን አገኘው ሰርቻ፣ ትርጉሙን ሳይ ጣፋጭ፣ ደስ የሚል ለማየትም ለመስማትም ለመዳሰስ የሚልን ደስ የሚል ጥሩ የሆነ ነገር የሚል ሚኒንግን ያገኘሁትና እሱ ቢሆን ሞር ከኛ ጋር ካለው ሙዚቃ ጋር ኮምቢኔሽኑ አዲስ ነው የአኩስቲክ መሳሪያ ነው። ሲሰማም እንትን የሚከብድ አይደለም፣ ጩኸት የሌለው ነው እና እሱን ይገልጻል በሚል በርስ ድንቅ መጠሪያ ነው። እንደ ቡድን እንድትሰባሰቡ ምክንያት የሆኗቸው ጉዳዮች ምንድን ናቸው? ሶስታችንም የተለያየ የሙዚቃዎት ውስጥ ግሩፕ ውስጥ በአንድ ውስጥ ሰርተናል እና እንደ አጋጣሚ አብረን የምንሰራበት አጋጣሚዎች ከካሉ ጋር ተፈጠሩ። እንዲሁም ለስራም ባይሆን ፍሬድሺፕ ፓርክ ታቆሎለ እዛ የደን ከካርሎ ጋር እንሰራ ነበር። ዝም የራሳችን ፕሮግራም አርባር ማለት ነው። የአንድነት ተዋወቅ በደንብ እድሉን ሰጠን። ከዛ መሳይም እዛ ግሩፑ ላይ የኛ ስብስብ ላይ እንግዲህ ጆይን አደረገች ማለት ነው እና ሶስት ሆንን። ለምን ግሩፕ አናደርገው ሚን ነገር ወደ ባንድ እናሳድገው ያለው መሳሪያችን የሚጣጣም ነው። ድምፁ አብሮ ሚሄድ ነው። ሶስት ነው ከካርሎ ድምፅ ጋራ ማሪሽ የሆነ ከለር ፈጠራል። ለምን አናደርገውም በሚል ወደ አራት ወር እንደዚህ ቀደም የሆነ መሰረት ነው። ያው በአራት ወር ውስጥ ብዙ ነገሮችን ብዙ ቦታዎች ሰርተናል። እንዲሁም ብዙ ቪዲዮችንም እንደዚሁ ላያቀናል። ኢትዮጵያ ውስጥ በርካታ ባንዶች አሉ። የየራሳቸው ቀለም ይኖራቸዋል። የእናንተን ቀለም ለየት ያደረገው ነገር ምንድን ነው? በተለያዩ መድረኮች በተለያዩ ቦታዎች ተደጋግማችሁ እንድትጋበዙ በማህበራዊ መገናኛዎች ላይም ብዙ ሰዎች የሚከተሏችሁ ናቸዋል እና ለዚያ በቃን ምክንያቱ ምንድነው ብላችሁ ታስባላችሁ? ልዩ ቀለማችሁ ምንድን ነው? ብዙ ባንዶች አሉ ከተማው ላይ እንዳልከው፣ እና ስንለየው እኛ አሁን እንደ ሙዚቀኞች የከተፋ ስራ እና የትክክለኛ ሙዚቃ ተጠንቶ በራሳችን አቀነባብረን ምንሰራው ሙዚቃ አለ እና ከዛ ከከተፋው ሙድ ወጥተን የራሳችንን ዩኒክ የሆነ ሳውንድ ለማውጣት እየሞከርን ስለሆነ ይመስለኛል። በራሳችን መንገድ ተርጉመናቸው አጥንተን፣ አሁን ባለን ይዞታ በሳምንት ሁለት የተገናኝተን እናጠናለን። ስክነት በተሞላበት ሁኔታ ውስጥ ጊዜ ማሳለፍ የሚፈልግ ሰው ይመርጠናል የሚል አይነት ስሜት ያለው ነው። እንግዲህ ዌብሳይታችሁ ላይ ያየሁት በተለያዩ መድረኮች ዝግጅቶቻችሁን አቅርባችኋል። በግልም በተቋማት በተዘጋጁ መድረኮች ላይ ዝግጅታችሁን አቅርባችሁ ተመልክቻለሁ። ከዚህ በተጨማሪ ደግሞ የበጎ አድራጎት ክንውኖች ላይ ትምህርት ቤቶች ላይም ስራዎቻችሁን ታቀርባላችሁ። በእነዚህ መድረኮች ላይ ማቅረባችሁ ያለው ትርፍ ምንድን ነው? በጣም ኢንተረስቲንግ ነገር ነው። እኔ በግል ፐርሰናሊ ዚ መሳተፍ፣ ሙዚቃ ማቅረብ ደስ የሚል መንፈስ እንደ ቢዝነስም እንደ እንደምንጠቀሙሉ ሙዚቃን ለሰዎች ጋራ እንደዚህ በጓራቡት ስራ ሊሆን ይችላል። ሳቡ ሼር ማድረግ ይችላል። አሁን ፍሬንድሺፕ ስንጫወት ክፍያ ኖሮ ምናምን ተከፍሎ ምናምን ፓርክስጥ ደስ ያለን ስሜት ያለንን ፍቅር ያለን ለሙዚቃ ያለን ነገር እዛ ላይ እናሳያለን። ሰው ደግሞ እዛ ያለውን ሰው ያዳምጠናል። ሼር እናደርጋለን። ስለዚህ ሙዚቀኛ መጀመሪያ ይህ ኖሮ ይገባል ያስባል። ከዛ ደግሞ ወደ ቢዝነስ ነገሩን ማሳደግ ይቻላል። ፍቅር ያለው ሰው ውስጡ ለሙዚቃ ስሜት ያለው ሰው ከዚህ ነው የሚጀምረው ብዬ ነው የማስበው። እና በጎ አድራጎት የምታደርገው ነገር በጣም ትልቅ መንፈስ ይፍራታል። እንደገና ለእነሱም በሙዚቃ መሳሪያዎቻችን ለነሱ ኤግዛሚነስም እንደ ሕክምና የሚሆን ነገር ነው የምንሰጣቸው። እና እነሱ የሚፈጥረው ነገር ቀላል አይደለም። ያሉ ነገር እንዳለው ሆኖ አንድ ዝግጅት ላይ የሰይፉ ፋንታውን ሾ ላይ ለበአለታ የተሳተፍ ነው ዝግጅት ነበር። ጎዳና ላይ በጣም ትልቅ ተሰጦ ያላቸው ልጆች አሉ እና ሄደን እኛ አሁን ከእነሱ ጋር ሙዚቃ ስንሰራ ወይም ሲዘፍኑ ከኛ ጋር ሆነው ይሄ ተሰጦ ዝም ብሎ እንዳልሆነ የሚረዱ ይመስለኛል። ያ ተስፋ ይሰጣቸዋል። አንድ ቀን ሙዚቀኛ ሆኜ እንደዚህ ልሆን እችላለሁ፣ እንደዚህ ልሰራ እችላለሁ የሚለውን እምነትም የሚያሳድርባቸው ይመስለኛል ችሁን እመለከታለሁ የጋራ መግባባታችሁ አንዳችሁ ለአንዳችሁ ያለው ስሜት መልካም እንደሆነ የሚያሳይ ነው። በቡድን መስራት የራሱ መልካም አጋጣሚዎች እንዳሉት ሆኖ አብሮ ደግሞ ፈተናዎችም ያሉት ይመስለኛል። የተለያዩ ሰዎችን ስሜት ማስታረቅና አንድ ወጥ ነገር ይዞ ለመጓዝ የራሱ ፈተናዎች ያሉ ይመስለኛል። በእስካሁን ሂደታችሁ የፈተኗችሁ ጉዳዮች ምንድን ናቸው? እዚህ ድረስስ እንድንጓዝ ምክንያቱን ሆኗል አብቅቶናል የምትሉት የመጣጣም ምክንያቱ ምንድን ነው? አሁን የጥናት ጊዜ አለን። በሳምንት ሁለት ቀን ተብሏልና እሱን ሰዓት በአግባቡ ለመጠቀም እየሞከርን ነው። ማስቸግረው እኔ ነኝ። እንደው ማለት እንትን ነው። ላይክ እንነጋገራለን ኤግዛክት ባወጣነው ፕሮግራም ሁልጊዜ ሊሆን አይችልም። ያወጣነውን ፕሮግራም ግን በጣም አስቸጋሪ ሁኔታ ውስጥ ካልገባን በስተቀር አንሰርዝም ፕሮግራማችንን እና ተነጋግረን ነው ስንወስን። ኢቨን አንዱን ቀን ሚስ ካደረግን ሌላ አዲሽናል ተጨማሪ ቀን ያችን ለማካካስ እናደርጋለን። እና ይሄ መግባባታችን ነው ያቆየን። በስራ መሀል ላይ ስለ ስራውም እናወራለን። ብዙ መጨቃጨቆች ይኖራሉ፣ ግን ስለ ስራው ማማር ስለሆነ በቃ እዛው ጋር ነው የምንጨርሰው። አውርተን ጨርሰን ወደ ስራችን ነው የምንቀጥለው እና እሱ ነው ያቆየው። እኔ የመጨምረው ነገር እዚህ ላይ ብዙ ጊዜ አስታራቂያችን እሷ ናት። እኔና እይታዎች አንዳንድ አይጣጣሙም እና እሷ መሀል ገብታ በጣም ጥበበኛ መሆኗን ታሳይናለች። ሌላ የምንጨምረል ነገር ሶስታችንም የተለያየ ግሩፕ ላይ ያሳለፍናቸው ጊዜያቶች ስለነበሩ ብዙ ነውመስ ወት እያችን እና የተለያየ አብሮ የመሳት ልምድር ነበረን እና የዓለም ድምፅ ጠቅሞናል ብዬ አስባለሁ። ሁላችሁም በተናጠል የተዋጣላችሁ ሙዚቀኞች እንደሆናቸው አውቃለሁ። በተለያየ እንቅስቃሴዎች ውስጥ ተሳታፊዎች ናቸው። ስለግላችሁ እንቅስቃሴ በተወሰነ ደረጃ ለአድማጮችና ለተመልካቾቻችን አጋሩልን። በግል ያው በሙዚቃ ሕይወት ውስጥ ከፍሉትካ ያለኝ ሕይወት እንዳለ ሆኖ በዋናነት የራስ ቲያትር የሙዚቃ ኦርኬስትራ ውስጥ እንሰራለን፣ ዋና ስራችን ነው። ከዛ ውጭ በግልም ፒያኖ ማስተምራለሁ ክላ ቢዝነስ ውስጥ አለው የግል ቢዝነስ ይሰራለው። እንደዚህ አይነት ነገሮችን ይሰራል። ከዳርሴት ባንድ እና ከፖለቲካ ከዛ ባለፈ ማለት ነው ከቫይሊን ጋር እንግዲህ ከአስር አመት በላይ ሆኖናል። በተለያዩ ባንዶችን ህፃናትና ወጣቶች ቲያትር ነት ነበር የሚሰራው በዛ ላይ ቫይል ነበር የሚጫወተው። አሁንም ብሔራዊ ትያትር ነኝ በቫይል ውስጥ የሚጫወተው ከዛ ተማሪዎች አሉ። ተማሪዎችን እንዲሁ በባይ እንደ በክፍያ ያለ ክፍያም የሆነ ማለት ታለምታቸው ውስጣቸው እየፈለገ መክፈል የማይችሉ የተወሰኑ ተማሪዎች አሉ። እነሱን አንዳንድ ሄጄ የተወሰነ ጋይድ አደርጋቸዋለሁ። አሁን ደግሞ በደረበዳ ሴት ወይ ባንድ አብረን እየሰራ ነው። በቅርብ ደግሞ ማስተር ሷን በቢዝነስ አድሚኒስትሬሽንም ይዛለች። እሺ፣ ካርሎ ያንተስ ከሙዚቃ ውጭ? ዲጂታል ማርኬት አለ ድረገጦችን ገነባለው፣ ሶሻል ሚዲያ ላይ ያሉ ነገሮችን ማኔጅ አደረጋለው። ከሱ ደግሞ በተለየ የድምፅ ስልጠና አሰጣለሁ፣ ለግለሰቦች እና ለድርጅቶች ድምፃቸውን እንዴት በተሻለ መንገድ ለመናገርም፣ ለመስፈንም ለተለያዩ ተግባሮች እንዲጠቀሙ አሰለጥናሉ ማለት ነው። ከመላይታችን በፊት በርካታ ወጣቶች ተሰጥኦ ኑሯቸው በጋራ አዲስ ቀለም ይዘው መምጣት የሚችሉበትን ሀሳብና ብልሃት አያውቁም። ብዙዎቹ አብረው እንዴት መስራት እንዳለባቸው እንዴት ወደ ሕዝብ መቅረብ እንዳለባቸው የብዙዎችን ጆሮ እና ትኩረት እንዴት እንደሚያገኙም ግራ ገብቷቸው በየስፍራው የሚገኙ ወጣቶች ይኖራሉ። ከእናንተ ልምድ ተነስታችሁ እንደዚህ ባለ ውድድር በሚበዛበት ኢንዱስትሪ ውስጥ የራሳቸውን ቀለም ማሳወቅ የሚችሉት እንዴት ነው? እንዴትስ ሊያሳኩት ይችላሉ? በሚለው ዙሪያ ላይ የተወሰነ ነጥቦችን ብታጋሩ ደስ ይለኛል። ጠየቅ ነው። አንድ መጠየቅ ነው። የመጠየቅ በጣም ችግር አለ እኛ ጋር። ደፍረን ጠይቀን እንዲማረግ እፈልጋለሁ ሁሉ እንዲያባችን ብትሰሩ ብለን አንጠይቅም። ብንጠይቅም ዲስከሬጅ የሚያደርግ ነው ያለው። ላይክ እሺ ብሎ ቃል ገብቶ ቃሉን የማያከብር በጣም ብዙ ሰው ነው ያለው። እና እሱ ነገር አንድ ሁለት ትጠይቃለን፣ ሶስት ትጠይቃለን። ከዛ በኋላ ግን ይሰለችህና አስተዋልን ግን ውስጥ መስራት ትፈልጋለን የምትፈልገው ደግሞ የሆነ ከሆነ መሳሪያ ጋር ልትቀናጅ ትፈልጋለህ እና ያንን ሰው አንተ በፈለግከው መጠን ላታለኝ ትችላል። እና ጠይቆ ግን ይሄ ዲስከሬጅ ሆነ ወደኋላ የምትቀረው ነገር መሆን የለበትም። የማስተላልፈው በቃ ፑሽ አድርጌ የቻልከው ያህል ድረስ ተስፋ ሳትቆርጥ መሄድ። እሱ በጣም ትልቅ ችግር ነው መጠየቅ፣ መግፋት፣ መግፋት። እሱ ምላለ የሚጨምረው ነገር ያው ጥሩ ነገር ነው ያነሳችው ማንኳኳት፣ ደጋግሞ የማንኳኳት ቁጥር ምን ነገር ከፈታል ከመጠየቅ ይነሳል። ምን ነገር እና ተለንት ያላቸው ብዙ ልጆች አሉች ንቀቁ ይኖራሉ፣ አጋዣቸው ይኖራሉ። እኛም ይጠበቅብናል ሰዎችን የማገዝ ትሪሊንግ የመስጠት ያ የማድረግ ኃላፊነት አለ። በእነሱም ዘንድ ደግሞ ችሎታቸውን በአካዳሚክ ወቀት መፈተሽ ሊሆን ይችላል። አሁን ጊዜው ለቴክኖሎጂ ሶሻል ሚዲያ ምናምን ቅርብ ነው እና ያላቸውን ነገር በምልኩ ማዋደብ እንዳለባቸው መቼም ቅርብ ስለሆነ ይችላሉ። በግላቸው ቤታቸውን ብዙ የሚሰሩ ነገር ነው። ከዛ ባለፈ ደፍሮ መውጣት እኛ እንፈራለን። ብዙ ተፈጥሯችን ሆነ ተቆጥጠንም ምናምን ስላደግን ትንሽ ኮሜንት ያስተነበረናል፣ ተደብቀን ምናምን እንፈራለን። ሙገሳ ካልሰጡን ወይ መውጣት አንፈልግም ነገር አለና ያን ነገር በሰበርክ ቁጥር ሻይ የማድረጉ ነገር ይመጣል። አይ ቲንክ የአሁኑ የአሁን ጊዜ ወጣት ትልቁ ችግሩ ምንድን ነው? ሁሉም ነገር አሁን እንዲሆን ይፈልጋል። ዛሬ፣ አሁን፣ ቶሎ እና አንድ ነገርን መስራት ሲጀምር ዛሬውን ውጤት ካላየ፣ ዛሬውኑ የሆነ ብር የሆነ ነገር ካላመጣለት ትቶ ወደ ሌላ ነገር ያልፋል እና ዋናው እኔ መሰረታዊ ብዬ ማምነው የሆነ ነገርን አምነንበት እስከገባን ድረስ ቆይተንበት ፍሬ እስከሚያበቅል ጠብቀን ማየት አለብን። ለወጣቱ ምመክረውም እሱ ነው። እኔም ወጣት ነኝ ገና። ስለዚህ መቆየት አለብን። የምናምንበት ነገር ካለ በደንብ ፈልገን፣ አንዴ ካመንበት በኋላ ረግጠን መቋቋም አለብን። የሚያስፈልገውን መስዋዕት የሚያስፈልገውን ፍጋት ፈግተን፣ በኋላ ፍሬው ይመጣል። እጅግ በጣም አመሰግናለሁ። ቴዎድሮስ ነጋሽ፣ መሳይ ለገሰና ካርሎ ኤርቶላ ዳልሴት ስለተሰኘው ጣፋጭ ሙዚቃዎችን በመሳሪያ እያቀነባበረ ለአድማጮች ለተመልካቾች ስለሚያቀርበው የሙዚቃ ቡድናችሁ ናችው፣ ስለ ሕልማችሁ እና ስለ ጉዟችሁ ስላጋራችሁልኝ ለአድማጮችና ለተመልካቾች በእጅጉ አመሰግናለሁ። ከመለየታችን በፊት ማስቸገር ካልሆነብኝ ከሰራችኋቸው ሙዚቃዎች መካከል ለአድማጮችና ለተመልካቾች አንዱን ቀጭባችሁ ጭባችሁ ብታስደምጡልኝ። ጽጌሬዳን መርጠናል። Be done, I can't so uh get -huh, yeah.

የተከበራችሁ አድማጮቻችን እና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገ ሰው ይበለ